ትናንት የተካሄደውና በአንዳንድ አካባቢዎች ዛሬም ቀጥሎ ያለው የኢትዮጵያ ምርጫ የዓለም አቀፉን ማህበረሰብና የመገናኛ ብዙሃንን ትኩረት አሁንም እንደሳበ ነው። በተለይ ካለፉት ጥቂት ወራት ወዲህ በጦርነትና የህዝቦች መፈናቀል በብዛት እየተነሳች ያለችው ኢትዮጵያ ከትናንት ጀምሮ ደግሞ የምርጫ ፖለቲካ ትዕይንት እያሳየች ነው። እንደ አንዳንድ የሚዲያ አውታሮች ዘገባ ከዶክተር አብይ አስተዳደር በፊት የነበረው የኢህአዴግ አገዛዝ የስሙላ ምርጫዎችን ከማካሄድ በስተቀር የአንድ ፓርቲ አገዛዝ የነበር መሆኑን የሚያውቀው ዓለም አቀፉ ማህበረሰብ የአሁኑን ምርጫ በትግራይ ክልል በተፈጠረ ወታደራዊ ግጭትና የህዝቦች መፈናቀል ምክንያት ብዙም ትኩረት ሳይሰጠው ቆይቷል። ሁለት ጊዜ የምርጫ ታዛቢዎቹ ዘገባቸውን በአገር ቤት እንዳያቀርቡ ታግደው ከአገር እንዲወጡ የተደረገበት የአውሮፓ ህብረት በአሁኑ ወቅት ታዛቢዎቹን ያላከው ከኢትዮጵያ መንግስት ጋር በምርጫ ታዛቢዎች አሰራርና ሚና ላይ ከስምምነት ባለመደረሱ ነው ቢልም፣ ዋናው ግን በትግራይ ክልል እየተካሄደ ባለውና መንግስት የህግ ማስከበር እርምጃ በሚለው ጦርነት ምክንያት ሳይሆን እንዳልቀረ ነው ብዙዎች የሚገምቱት። ሆኖም ግን የገንዘብ ድጋፍ በማድረግ ጭምር ምርጫውን የሚያደራጀውንና የሚመራውን የምርጫ ቦርድን ሲደግፍ የነበር መሆኑን ከምርጫው ዕለት ሁለት ቀናት ቀደም ብሎ ባወጣው መግለጫ አስታውቋል። ህብረቱ በዚህ መግለጫው ምርጫው ለኢትዮጵያ ዲሞክራሲ አንድ እርምጃ ሊሆን እንደሚችል በመግለጽ ኢትዮጵያ ሁሉ አቀፍ ውይይቶችን ለማድረግና እርቅና ሰላምን ለመፍጠር በምታደርገው ጥረት የህብረቱ ድጋፍ እንደማይለያት አስታውቆ ነበር። ይህ ምርጫ በትግራይ ክልል ጦርነት በሚካሄድበትና፣ ከፍተኛ ህዝባዊ ቀውስም በተከሰተበት፣ ዋናዎቹ የኦሮሞ የፖለቲካ ፓርቲዎች በማይካፈሉበት ሁኔታ የሚካሄድ በመሆኑ ከምርጫው በኋላ በሚመረጠው መንግስት ህጋዊነት ላይ ጥያቄ የሚያነሱ ክፍሎች መኖራቸው አይቀርም በማለት ብዙዎቹ መገናኛ ብዙሃን አስተያየታቸውን አስፍረዋል። ሆኖም ግን ምርጫው በተካሄደባቸው ቦታዎች ሁሉ የነበረውን የህዝብ ተሳትፎና ዲስፕሊን የምርጫውን አደረጃጀትና አመራር እንዲሁም የሰላምና ጸጥታው ሁኔታ ከጠበቁት በላይ መሆኑን ጋዜጦቹ ሳይዘግቡ አላለፉም። በዚሁ የኢትዮጵያ ምርጫ ቀን በሉክዘምበርግ የተካሄደው የህብረቱ የውጭ ጉዳይ ሚኒስትሮች ስብሰባ በልዩ ልዩ ጉዳዮች አጀንዳው ስር ኢትዮጵያንም አንስቶ መወያየቱ ታውቋል። ይሁን እንጂ ሚኒስትሮቹ በውይይታቸው አገሪቱ ያካሄደችውን ምርጫ በሚመለከትም የተወያዩ ስለመሆን አለመሆኑ የስብሰባው መሪና የህብረቱ የውጭ ጉዳይ ኃላፊ ሚስተር ቦሬል በሰጡት ጋዜጣዊ መግለጫ አልጠቀሱም። ሚስተር ቦሬል በመግለጫቸው የጠቀሱት ሚኒስትሮቹ በትግራይ ስላለው ችግር እንደተወያዩና በሚቀጥለው የሚኒስትሮቹ ስብሰባም ኢትዮጵያ አጀንዳ እንደምትሆን ነው። በኢትዮጵያ በትግራይ ክልል ያለውን ሁኔታ አጢነናል። ለሰብአዊ እርዳታ የተጠየቀው የተኩስ አቁም ጥያቄ ተቀባይነት አላገኘም። እየታዩ ያሉት የሰብአዊ መብት ጥሰቶች ግን አስደንጋጮች ናቸው። አራት መቶ ሺህ የሚሆን ህዝብ ለሰው ሰራሽ አደጋ እየተጋለጠ ነው በማለት በዚሁ ጉዳይ ኢትዮጵያ በሚቀጥለው ስብሰባ አጀንዳ እንደምትሆን አስታውቀዋል። ገባዩ ንጉሴ ለዲ ደብሊው ብራስልስ።